ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅዱስ ሲኖዶስ አባልና በምስራቅ አውስትራሊያና ኒው ዚላንድ አህጉረ ስብከት ሊቀጳጳስ የኢትዮጵያውያንን የ2012 አዲስ ዓመትን ምክንያት በማድረግ የእንኳን አደረሳችሁ መልእክታቸውን እንደሚከተለው አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰላም ምችርነት የይቅርታ የምረት ባለቤት አምላካችን እግዚአብሔር ዘመናትን ከዘመናት፣ ወራትን ከወራት፣ ቀናትን ከቀናት እየቀያየርክ እያሳለፍክ በዚህ ሰዓት ደግሞ በዚህ አመት አዲሱን አመት እንድንቀበል አብየውንም አ አመት እንድንሸኝ የረዳህን ይህን አመት እንደገና በአዲስ መልክ እንድንሰራበት የሰጠህን አምላካችን እግዚአብሔር ክብር፣ ምስጋና፣ ውዳሴ ላንተ ይሆንልን። እግዚአብሔር አምላካችን ሆይ ያለፈውን አመት ብዙ ውጣ ውረዶች ቢኖሩም ያው አልፈናል። እንደ ምረትህ እንደ ቸርነትህ ብዛት የሚቀጥለው አመት ደግሞ የሰላም፣ የፍቅር፣ የአንድነት፣ የይቅርታ፣ የመረጋጋት ጊዜ እንዲሆንልን ፈቃድህ ይሆንልን። አምላካችን እግዚአብሔር ከአንተ በቀር ሌላ ተስፋ የለንምና አንተው ራስህ ምረትህና ቸርነትህ ከእኛ ጋር እንዲሆን ፈቃድህ ይሆንልን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ እንደተጻፈ ሀገራችን ኢትዮጵያ ከአንተ ውጭ ሌላ ተስፋ ስለሌላት። አሁንም አምላካችን እግዚአብሔር ሆይ፣ ተስፋችንና አለይታችን አንተ ስለሆንክ እኛም ተስፋ አድርገንሃልና አንተም ተስፋችን እንድትሞላልን ፈቃድ ይሁንልን። ይህ አመት የሰላም የፍቅር፣ የይቅርታ አመት እንዲሆንልን ፈቃድ ይሁንልን። አሚን። ተወደዳችሁ ኢትዮጵያውያን ወገኖቻችን በያላችሁበት በአገር ውስጥም በውጭ ዓለምም በዓለም ዙሪያ ያላችሁ እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ በሰላም አሸጋገራችሁ አደረሳችሁ። አምላካችን እግዚአብሔር ይሄ ዘመን የሰላም የፍቅር የአንድነት ዘመን እንዲሆንላችሁ የእሱ ፈቃድ ይሆንልን። ኢትዮጵያውያን ወገኖቻችን ያለፈው አመት በተለያዩ ችግሮች እና በተለያዩ መልካም ነገሮች የታሰበ ወይም ደግሞ ያለፈ አመት ነው። በተለይም ወገኖቻችን በተለያየ መልክ ከቦታ ቦታ ተፈናቅለዋል። በረሃብ በችግር ሰቃይተዋል። አንዳንዶቹም በስርዓት ውስጥ አሉ። ሌሎች አለመግባባቶች ታይተዋል። በአንጻሩም ደግሞ የተሻለ ነገርም ለማየት ተችሏል። ቤተ ክርስቲያን አንድ ሆናለች። አባቶቻችን በኢትዮጵያ አንድ ሆነው አንድ ሲኖዶስ ሆኖ እግዚአብሔርን እያመሰገን እንገኛለን። ይሄ ተስፋችን ነው። ነገር ግን ኢትዮጵያውያን ወገኖቻችን ሆይ በእውነትም እንደዚህ አይነት በለውጥ ጊዜ ብዙ ውጣ ውረዶች ይገጥማሉ። ብዙ አለማስተዋሎችም አሉ። ብዙ ስሜታዊ ነገሮችም አሉ። አሁን ወገኖቻችን በዚህ ጊዜ ከስሜታዊነት ነጻ ወጣ ብለን በማስተዋልና በርስ በርስ መተባበር ሀገራችንና ሕዝባችን የምናገለግልበትና እኛም እራሳችን በስራና በመልካም ነገር የምንጠመድበት ዘመን እንዲሆን አደራ እንላለን። በተለይም ኦርቶዶክሳውያን ወገኖቻችን በዚህ ጊዜ አንድነትና ዓለም ወደ አንድነት እየመጣ እኛ ወደ መለያየት መሄድ አሳፋሪ ነው እና በተለይም ክርስትና የተባለውን እምነት ይዘን ክርስትና የቋንቋ፣ የጎሳ፣ የዘር እምነት አይደለም። ክርስትና ሰውን በሰውነት ብቻ የሚቀበል እምነት ስለሆነ በተለይ ክርስቲያኖች ወገኖቻችን በእውነት ይህንን ክርስቶስ የሰጠንን የአንድነትና የሕብረት የመተባበር እናም ደግሞ የመረዳዳት አንዳችን ለአንዳችን የመተዛዘን እምነት በዚች ምድር ላይ እንድናሳይ በእውነት በቤተ ክርስቲያን ስም አደራ እንላለን። ኢትዮጵያውያን ወገኖቻችን ኢትዮጵያ ምንም እንኳን በችግር አንዳንድ ችግር ቢኖርብንም ከችግራችን ይልቅ መልካምነታችን የሚበልጥ ሕዝቦች ነን። በተለያየ መልክ፣ የተለያየ ቀለም፣ የተለያየ ቋንቋ ይኖረን እንጂ በአንዲት ምድር ላይ የምንኖር አንድ ህዝብ ለዓለምን የምናስቀና ህዝቦች ነንና ይህንን እግዚአብሔር የሰጠንን ጸጋና በረከት በሰላምና በፍቅር ሁነን እንድንጠቀምበት በቤተ ክርስቲያን ስማደራ እንላለን። ያለን ነገር በጣም ብዙ ነው። በዓለም ላይ ውጭ ቁጭ ብሎ ሶስት ሰዓት አራት ሰዓት በበጋና በክረምት ዝም ብሎ ትምህርት የሚሰጥበት ወይም ደግሞ ሜዳ ላይ ቁጭ ብሎ ረዥም ሰዓት የሚቆይበት ሀገር ኢትዮጵያ ነው። ክረምቱ እንደ ክረምት አይበርድ፣ በጋው እንደ በጋ አይሞቅ ሁሉም እግዚአብሔር በጸጋ የሰጠን በረከት ስለሆነ ይህንን በረከት በሰላምና በጸጋ ብንቀበለው በእውነት ሌላ ለአየር ንብረት ምንም ነገር ሳናወጣ የምንኖርበት ሀገር ስለሆነ ይህንን እግዚአብሔር የሰጠንን በረከት በሰላምና በፍቅር እንድንኖርበት አደራ እንላለን። የሚቀጥለው አመት የሰላም፣ የፍቅር፣ የይቅርታ የመተባበር አመት ይሁንልን። በዚህ አመት በሚቀጥለው አመት በምንም አይነት አንድ ሰው ከቤቱ እንዳይፈናቀል፣ ሌላም ሰው ደግሞ አንዱ በአንዱ እንዳይገፋ በእውነት በእግዚአብሔር ስም አደራ እንላለን። እግዚአብሔር አምላክ ማስተዋሉና ጥበቡን ይስጠን። አገራችን ሰላሙን፣ ፍቅሩን አንድነቱን ያድልልን። ሁላችንም በያለንበት በምረቱ በቸርነቱ ይጠብቀን። የታመሙትን እግዚአብሔር አምላካችን ይጎብኝልን። የታሰሩትን ያስፈታልን። የሞቱትን ነፍሳቸውን ይማር። አረ ኢትዮጵያውያንን በመልካም እርግና ይጠብቅልን፣ ወጣቱንና ህጻናቱን ያሳድግልን። ክብር ምስጋና ለአምላካችን ይሆንልን ዛሬም ዘወትርም ለዘላለሙ አሜን። ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ አባልና ና የምስራቅ አውስትራሊያ ና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ የእንኳን አደረሳችሁ መልእክታቸውን ነበር ቀደም ሲል የተከታተላችሁት። እናመሰግናለን፣ ብፁዕ አቡነ ጴጥሮስ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ።